ንር ኢ ምሀ 9 ጋብቻ በአሁኑ ጊዜ በኢትዮጵያ ውስጥ የሚደረገው የጋብቻ ስነ ስርዓት ከጥንቱ ጋር ይመሳሰላል፣ እንደ ቦታው ነው። በትልልቅ ከተማዎች ውስጥ የሚደረገው የጋብቻ ስነ ስርዓት ከ ከጥንቱ ልማድ ራቅ ይላል። ባላገር መጠጋት በባላገር ውስጥ ግን የሚደረገው የጋብቻ አፈጻጸም ወደ ጥንቱ ልማድ ይጠጋል። ስለ ጋብቻ በሰፊው ሊያስረዱኝ ይችላሉ? ሀተታ የኢትዮጵያ የጋብቻ ልማድ ብዙ ሀተታ አለበት። ነገር ግን ዋና ዋናውን ነገር ልገልጽልዎት እችላለሁ። መታጨት፣ መተጫጨት፣ ሰርግ፣ ድግስ። መጀመሪያ የጋብቻው ቀን በተጫጩት ልጆችና በወላጆቻቸው መካከል ከተወሰነ በኋላ ለሰርጉ የሚያስፈልገውን ድግስ ያዘጋጃሉ። በኢትዮጵያ ውስጥ የሰርግ ድግስ ብዙ ስራ ይጠይቃል። አድካሚ በጣም እንጂ ሰርግ በኢትዮጵያ ውስጥ በጣም አድካሚ ስራ ነው። መደገስ መደገስ ሶስት ወይም አራት ወር ቀደም ብሎ የልጆቹ ወላጆች ድግስ መደገስ ይጀምራሉ። ዘመድ አብዛኛውን ጊዜ የሰርግ ድግስ ከፍ ያለ ስለሆነ ሆነ የዘመድንና የወዳጅን እርዳታ ይጠይቃል። በሰርጉ ቀን ብዙ ሰው ይመጣል። ክብር አሮጊት በኢትዮጵያ ልማድ ሰርግ ከፍ ያለ ክብር ስላለው የሩቅና የቅርብ ዘመዶች፣ የአገር ሽማግሎችና አሮጊቶች እንዲሁም አንዳንድ የከተማ ነዋሪዎች ይጠራሉ። እንዲያውም ብዙ ጊዜ ያልተያዩ ዘመዶች የሚገናኙት በሰርግ ቀን ነው። ለሰርጉ የመጡት እንግዶቼት ይጋበዛሉ። አዳራሽ በትልቅ አዳራሽ ውስጥ ሆነው ይጋበዛሉ። ዘፈን በዚያ ቀን ብዙ ዘፈን እና ጭፈር አለ። ከበሮ መምታት፣ መዝፈን፣ መጨፈር። ሴቶችና ወንዶች ጥሩ ጥሩ ልብሳቸውን ለብሰው ከበሯቸውን እየ መቱ ሲዘፍኑና ሲጨፍሩ ይውላሉ። ሙሽራ ስጦታ ለሙሽራዎቹ ስጦታ መስጠት የተለመደ ነው። አሁን በጣም የተለመደ ነው።